ስለ አንድነት ስለ ሕብረት ሲነሳ አብዛኛዎቹ አማራጭ ኃይሎች ወይም በተቃዋሚነት የቆሙት ድርጅቶችና ፓርቲዎች ተመሳሳይ የሆነ አጀንዳ ወይም አመላከት ያላቸው ናቸው ብለው ጠቅሷል። ልዩነታቸውን ብዛም አይደለም የሚል አታይ ሰንዝረዋል። ያ ከሆነ ኢንተረስት ቤዝድ ኮአሊሽን መፍጠር የማይቻልበት ምክንያት ምን አለ? እንደሚያስታውሱት ቀደም ሲል በሽግግር መንግስቱ ጊዜ የአማራጭ ኃይሎች ምክር ቤት የሚባል ጊዮን ሆቴል ተቋቁሞ ነበር። የተለያዩ የፖለቲካ ፓርቲዎችን ያካተተ በወቅቱ በዛ አይነት መልክስ አሁን ጊዜው ነው እንደገና የአማራጭ ኃይሎች ምክር ቤት አይነት ሁሉንም ኢትዮጵያ ውስጥ ያሉ የተቃዋሚ ኃይሎችን ወደ አንድነት መጥቶ በአንድ ድምፅ፣ በአንድ አጀንዳ እንዲናገሩ ለማድረግ ያ አሁን ጊዜው ሊሆን ይችላል ብለው ያስባሉ። ያስ እንደ አንድ አማራጭ ሊታይ ይችላል። ጥሩ ጥያቄ ነው። እንደገና አሁን ያለው የኢትዮጵያ ይዘት ያንን አይነት ነገር ለማድረግ ትንሽ የሚያስቸግር ይመስላል። ዛሬ ማታ ከምንወያይበት ነገር ገና ሳንወያይበት ስለጠየከኝ እኔ የግሌ መልስ መስጠት ፈልጋለሁ። አሁን እኔ እንደሚመስለኝ መደረግ ያለበት የአማራጭ ኃይሎች መንግስት ብቻ ሳይሆን ሕዝባዊ ፈቃደኝነትን የሚጠይቅ ጊዜ ነው ብዬ አስባለሁ። ይሄ ማለት በአገሪቱ በሃይማኖትም፣ በልዩ ልዩ ሃይማኖቶች፣ በክርስትና በኢትዮጵያ ኦርቶዶክስ ብቻ ሳይሆን በሌላም ቤተክርስቲያኑ ባሉ ሰዎች፣ በእስልምና ባሉ ሰዎች፣ በአገሪቱ ሲቪል ሶሳይቲ ኦርጋናይዜሽን ብዙ ላይኖሩ ይችላሉ፣ ካሉ እነዚህን የመሳሰሉትን ስቴክሆልደርስ ተብሎ የሚጠራው በእንግሊዝኛ እንደዚህ ያሉቱ ሰዎች በቅርቡ ተገናኝቶ ሰፊ የሆነ ውይይት ማድረግና ኮንፍሊክት ማናጅመንት ብዬ ከጀመርኩት ነገር የሚያዘው እኔ እንደሚመስለኝ አሁን ጥሪው ለዚያ ነው ባይነኝ። ምክንያቱም ችግርን መፍታት የሚቻለው ችግሩን ከማስተዋል ነው። በእንግሊዝኛ ቢያንሰር ፕሮብለም ኢዝ ኢን ደ ፕሮብለም ከችግሩ ነው ያለው። ስለዚህ ያን ችግር አለ ብሎ የተነሳ ህዝብ ስለሆነ ያንን ችግር ለመወያየት የአይነቱ ግንኙነትና ያንን ግንኙነት በቅርቡ ዘመናዊ የሆነ የሽማግሌ ፋሲሊቴሽን በጣም ይረዳል፣ ቢደረግ ጥሩ ይመስለኛል። ለአጭሩ ጊዜ ለአሁን ይሄ ኮንፍሊክት ማኔጅመንት ስትራቴጂ ሆኖ ቢታይ፣ ቀጥሎ ግን በልዩ ልዩ ቦታ የ በልዩ ልዩ መልክ የተደራጁት ጥቂት እንዲሆኑ የፖለቲካል ኦርጋናይዜሽኖቹ በእውነት እድል አግኝተው ያውቃሉ ብዬ አላምንም። ሰፋ ያለ ጊዜ ወስዶ ውይይት በተለይ ውይይቱን ቅድም ያልኳቸውን ኮርቫሊውስ ከልብ የሚያምኑ በደንብ የሚያምኑ ሰዎች ኒውትራል ኢምፓርሻል አድላዊ ያልሆነ ግል የሚለው ቃል በጣም አስቸጋሪ ነው። እ በጣም የኢትዮጵያ ችግር የሁላችን ችግር ስለሆነ በሱ ላይ ግላዊነት የሚለው ነገር በደንብ ላይ ሠራ ይችላል። ምክንያቱም ወገንነና ግን ወገንነትን ቢሆን ሽማግሌ ሀሳቡን ውጦ ሌሎቹ የሚናገሩትን የሚፈልጉትን እንዲናገሩ ማድረግ ነው የአይነቱ ውይይት ቢደረግ አንድ መሆን ሜይቢ ቀርቶ በመጀመሪያው ደረጃ መተባበር የሚለውን ለማግኘት ይቻላል። እንዳይሆን ያደረገው እኔ ብዙ ችግሮች አሉ ባይለኝ አንደኛ እድሉ አልተገኘም። ተገናኝተው እኔ በልዩ ልዩ ቦታ የተደራጁ ሰዎች ውይይት ለማድረግ ውይይት ሲያደርጉም በእነሱ መካከል እነሱ በነሱ ከሆነ ፖዚሽናል አርጊመንት እና ኢንትረስት ቤዝድ አርጊመንት ቅድም እንዳልኩት የተለያዩ ነገሮች ናቸው። የእኔ አቋም ይሄ ነው። ብትቀበል ተቀበለኝ ካልተቀበልክ ቶ ይህ ማለት ለውጥ የሚመጣው በመሸሽ ሊሆን ነው። ይሄ የአይነቱ ችግር ብዙ ጊዜ በሀገራችን ቆይቷል። ሊታረም የሚችለው መድረክ ቢኖር እና ውይይት ቢፈጠር ነው። ውይይቱም ግን የፖለቲካል መሪዎች ወደ እኔ ተጨመር ወደ እኔና ወደ አንተ ወደዚያ ሄድ ሳይሆን ከዚህኛውም ከዚህኛውም ፖለቲክስ የሌሉበት ግን ለመርዳት የተዘጋጁ ሰዎች ቢመሩት ውይይቱን የተሻለ ይሆናል። ሌላው ችግር እንግዲህ ይህንን ነገር ከዚያ ከጻፍኩት የሀሳብ ወረቀት ኮንሴፕት ፔፐር የሚለው እንዳየኸው ይህንን ነገር ለማድረግ ሪሶርስ ያስፈልጋል። ገንዘብ፣ ቦታ፣ አቅም ያስፈልጋል። እንደ ኢትዮጵያ ባለ ሀገር ውስጥ እነዚህ ሰዎች እንደዚህ ያለ ድርጅት ፈጥረው ያሉት ሰዎች እኔ በየሁት በደረስኩበት ልናገረው የሚችለው ገንዘብ የላቸው ቢሮ እንኳን ለማቋቋም የራሳቸውን የማይችሉበት ብዙ ችግር አለ። የዕለት ሕይወታቸውን ማቸነፍ አለባቸው። በዚህ ጊዜ ነው እንግዲህ እኔ ጋራ በዚህ በአሜሪካ በአውስትራሊያ እንዴት እንደሆነ አንተ ታውቃለህ። በዚህ የምንኖረው ሰዎች በእውነት ልንረዳ የሚገባው በሰላም መንገድ፣ በበጎነት፣ በወንድምነት፣ በእህትነት የሀገርን ችግር ለመፍታት የሚጥሩ መሪዎች ካሉን እነሱ የሚዘጋጁበትን የሚደራጁበትን እርዳታ ማቅረቡ የእኛ ብቻ ሳይሆን በዚህ ሀገር የምንኖረው በእውነት መንግስትም ይህን ነገር ቢያደርግ ጥሩ ይመስለኛል። ምክንያቱም

ፓርቲ ሁሉን ሰው ይውሰደው ሁሉን መቀመጫ የፓርላማውን ሲቲ ይውሰደው ከማለት ይልቅ ፕሮፖርሽናል ባገኘው ቁጥር አካፋይ ቢሆን እና ያ ነገር ለሁሉም ለአማራጭ ኃይሎችም ለመንግስትም ይበጃል። እና ለማጠቃለል እኔ የአሁኑ ይሄንን የተነሳውን ችግር እርገብ አርገን በአጭር ጊዜ ውስጥ ግን ሎንግ ተርም ረጅም ጊዜ ፈውስ ሊያመጡ የሚችሉትን ነገሮች ለማድረግ የአማራጭ ሀይሎችን ማዘጋጀት ጥሩ ነገር ነው ብዬ አስባለሁ። ያን ለማድረግ እንኳንና እኛ በዚህ በውጭ ያለነው ሰዎች መደገፍ ቀርቶ እነሱን መንግስትም ለዚያ ድጋፍ ቢሰጥ የቴሌቪዥን የሬዲዮ፣ የመሰብሰብ እንደዚህ እንደዚህ ያሉትን መድረክ ቢከፈት ለአገሪቱ ለረጅም ጊዜ ሰው ባኮረፈ ቁጥር ድንጋይ ወረውራለሁ፣ ሰው ባኮረፈ ቁጥር ጠመንጃ ዥነሳለሁ ከማለት ይልቅ ያኮረፈ ሰው በፖለቲክስ ገብቼ ልለውጠው እችላለሁ፣ በፍርድ ቤት እጄ ላስተካክለው እችላለሁ የሚልበት ባህል ሊፈጠር የሚችለው እኔ እንደሚመስለኝ ዲሞክራቲስት የሆኑ ሥነ ሥርዓቶች ለመንግስትም ለተቃዋሚዎችም የሚያምኑበትና የሚኖሩበት የሚሰሩበት ሲሆኑ ነው ብለን ነው እኛ የምናምነው። ያቀረቡት አማራጭ ሀሳብ እንደዚሁ በአገር ቤት ብቻ የተወሰነ ሳይሆን ባህር ተሻግሮም እንዲሁ በስደት ላይ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንንም በዚሁ መልክ የሚያካትት ነው። እዚህም እንደዚሁ በሁለት ቡድኖች ተጋርተው እንደዚሁ ከዲያስፖራው ጋር እንዲነጋገሩ ሃሳቡን ሰንዝረዋል። ይህስ በምን መልኩ ነው የሚሳካው? እንደሚያውቁት በኢትዮጵያውያንና ትውልደ ኢትዮጵያውያን ስም በውጭ ሀገር በሚኖሩ ስም የሚናገር ተቀባይነት ያለው ወይም ይሁንታ ያለው ድርጅት ወይም ግለሰብ የለም። በስደት ላይ ባሉት ሰዎች ዘንድ ሁሉም በተባ ደነ መልኩ ተለያይቶ የተለያዩ የለዘቡም የከረሩም ታዮች የሚንሸራሽሩበት አካባቢ ነው። በዚህ እውነት ውስጥ እነኚህ ሽማግሌዎች ከነማን ጋር በምን አይነት መልኩ ነው ሊወያዩና ሁለት የተለያዩ ቡድኖችን አቀራርበው ለማምጣት ምን አይነት ሽምግልና ነው የሚካሄደው? በተለይ በውጭ ሀገር ባሉ ኢትዮጵያውያኖች ዘንድ በውጭ አገር ያለው ሰውም ሆነ በሀገር ቤት በኢትዮጵያ የሚኖረውም ሰው እኛ በምናስበው ሶስተኛውን ቲም እንድንፈጠር ያደረገን ምክንያት ይሄ ነው። ሶስተኛው ቲም በዚህ አማራጭ የችግር መፍቻ በሚለው ትምህርት የሚሰጥ የሚል ነው። ይህን ያልንበት ምክንያት አሁን በጭቅጭቅ ላይ ያለችው ኢትዮጵያ ሳትሆን ፖስት ኮንፍሊክት የሆነችው የነገዋም ኢትዮጵያ ነገሮችን በውይይት መፍታት ብንማር ተገቢ መስሎት አይቶናል። ለዚህ ነው ሶስተኛ ቲም የሚያቋቋም ነው። ይሄ ቲም ትምህርት የሚሰጠው በውጭ ሀገርም ነው በውስጥ ሀገርም ነው። ህልማችን ወደ ስራ ቢሆን በውጭ ሀገር በዚህ ባሉቱ ሬዲዮዎች፣ ባሉቱ የቴሌቪዥን እንደ ኢሳት ባሉቱ አማካይነት ችግር ለመፍታት ሁልጊዜ እንኳን እና ጠመንጃ ማንሳት ቀርቶ ፍርድ ቤት መሄድም አያስፈልግም ሰው ተወያይቶ ነገሮችን ሊፈታ ይችላል የሚል ነው። ይህን ለማድረግ ግን አሁን ግር የሆነው የአቅም ጉዳይ ነው እንደገና። ስለዚህ ያንን አቅም ለመገንባት በተለይ በውጭ ሀገር የምንኖረው ሰዎች ጥረት ብናደርግ፣ ከዚህ ብቻ ሳይሆን እኛ የምናስበው እግዚአብሔር ቢፈቅድልን፣ ኢትዮጵያ ውስጥ ከሪከለሙ የትምህርት አሰጣጡ ከሚሰጡት ትምህርቶች አንዱ የችግር መፍትሄ፣ የግጭት መፍትሄ ፓርት ኦፍ ትምህርት ቤት ከሪከለም ሆኖ እንዲሰጥ ነው። ምክንያቱም የሆነውን እንሰበው፣ እኔ እንደሚገባኝ፣ በዚህ በአልተርናቲቭ ዲስፒት ሪዞሉሽን ነገር እንደምንማረው፣ እንደምናስተምረው ግጭት መነሻው ልዩነት ነው ይባላል። ቤዙ ምክንያቱ ዲፍረንስስ ነው። ዲፍረንስስ ልዩነት ነው። ልዩነት እንግዲህ በብዙ መልክ ነው የሚመጣው። በቀለም ይመጣል። በጾታ ይመጣል። እነዚህ ግልጽ የሆኑት ናቸው። ግልጽ ያልሆኑ ግን በአስተሳሰብ በባህል፣ በልዩ ልዩ ነገሮች ልዩነት ይመጣል። የኢትዮጵያ መንግስት ደግሞ ያሉትን ጥያቄዎች ለመመለስ ብሎ ሁሉም ብሔሮች የራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን እንዲህ የራሳቸውን እንዲህ እንዲያዳብሩ ብሎ በህግ አውጥቷል። ይህን ስታረግ ልዩነት እያጎለመስክ አንድነትን ዝቅ እያረክ መሄዱ ይህንን የሚስት ሰው ብዙ ሰው አለ። ብያ ላይ አላውቅም፣ ግን ልዩነት ይጠቅማል በሚገባ መልክ ከተያዘ መግባባት ካለ። ስለዚህ ይህ አይነቱ የእኛ ሶስተኛው ቲም ብለን የምናስበው ልዩነቶችን ከጎጅነት ይልቅ ጠቃሚነት እንዲኖራቸው የሚደረገው እንዴት ነው ብሎ ያንን ተመልክቶ አጥንቶ በውጭ ሀገር ላለነውም ሰዎች የሚያስተምር በውስጥ አገርም ላሉት ሰዎች የሚያካፍል እንዲያውም እንዳልኩት ይቻል በኤለመንተሪ በሀይ ስኩል ደረጃ እንኳን ከከሪከለም ፓርቶ ሆኖ ገብቶ ያንን አይነቱ መፍትሄ እየተማርነ ብናድግ ልዩነታችን ጉልበታችን፣ ልዩነታችን የአንድነት መገንቢያችን እንዲሆን ሊያደርግ ይችላል። ይህን ለማድረግ በውጭ አገር የምንኖር ሰዎች በተለይ አንዱ ሆነው ብዙ ከገነቡ ሰዎች አገር የምንኖር ሰዎች አንድነትን የሚያጎላ ቅድም ስለው እንደነበረው የባሌ ህዝብ ችግር የሌላው ህዝብ ችግር፣ የአንዱ ክፍል ችግር የሌላው ችግር የህዝብ ችግር ሚችዋልች ተብሎ የሚነገረው የጋራ ይህንን አይነት አስተሳሰብ እኛ በውጭ ያለነው ሰዎች ልናጎለምስ ልናዳብር ለወገኖቻችን እናካፍል ይገባል። ይህን ለማድረግ ከዚህ ኦርጋናይዜሽን ያለ ድርጅት ምንም መሰራት ስለማይችል በዚህኛው በሦስተኛው መልክ ተደራጅተው ስራውን የሚጀምሩ ይሳተፉ፣ ሌላዎች ሰዎች እንዲሳተፉ የሚያደርጉ ጥረት እንዲደረግ እየጀመርን ነው። የዛሬ አስር ዓመት የዛሬ ሀያ ዓመት ሆኖ ቢሆን ጥሩ ነበር፣ ግን በፈረንጆች እንደሚሉት ሌት ኢዝ ቤተር ዛን ኔቨር ነው እና አሁን ብንዘገይም ይሄ ነገር ቢዳብር ይህንን ያዳበር ነውን ያወቅ ነውን ደግሞ የቀመስ ነውን ለሌላ ሰዎች ለማቅመስ ብንሞክር የምንናገረውን ብንኖርበት የምንኖርበትን ብንናገረው ይህ አይነቱ ነገር በውጭም በውስጥም ቢሆን ወገኖቻችን እንዲያድጉ ወገኖቻችን እንዲጠቀሙ ለማድረግ ያስችላል ብለን ይህኛውን ሶስተኛውን ቲም ያቋቋም ነው። ለሎንግ ተርሙ ችግር መፍትሄ እንዲሆን ብለን ነው እንግዲህ በተለይም በውጭ ሀገር በሚኖሩ በኢትዮጵያውያን ዲያስፖራ መካከል ያለውን አንድነት ለመገንባት ማህበራዊም፣ ፖለቲካዊም ሆኑ ሌሎች ምጣኔ ሀብታዊ ችግሮችን እንደዚሁም የስደተኞችን የዕለት ተዕለት ችግሮችን ሁሉ አካተው በሚኖሩበት አካባቢ ከስደቱ ጋር አብረው ተያይዘው የሚመጡ በዚህ በጥገኝነት ጥያቄዎች ወይም በስደተኞችን ያካተቱ ችግሮች የሚነሱበት አንድ ዓለም አቀፍ ዲያስፖራ ኮንግረስ መልክ ቢቋቋም እና በየጊዜው ለምሳሌ በተለያየ ደረጃ አንድ ጊዜ አሜሪካ፣ አንዴ አውሮፓ፣ አንዴ አውስትራሊያ እንደዚህ የተባለ በአመት አንዴ እዚህ አይነት የተወጣጡ ልኡካኖች ተገናኝተው የሚመክሩበትና አለም አቀፍና አህጉራዊ አጀንዳ የሚዘረጉበት መድረክ ቢፈጠር ያ በውጭ ሀገር የሚኖረውን ኢትዮጵያና ትውልድ ኢትዮጵያዊ ወደ አንድ ማዕከልነት ሊያሰባስብ ይችላል። እንደዚሁ የተበታተኑ ድምፆችን ከማ ሰማት ይልቅ በጥናት ላይም እውነታ ላይም የተመረኮዙ ጭብጥ ላይ የተመረኮዙ ነገሮችንም በትልምም ሆነ ወደ ተግባር በመቀየሩ ዘንድ በመንግስትም ጋር ለመነጋገር እንደዚሁም በሚኖርባቸው ሀገራት ጋር እንደዚሁ ተጽዕኖ ለማሳደር በፖለቲከኞቹ ዘንድ ሁሉ አመቺ ሁኔታ ይፈጥራል፣ ዓለም አቀፋዊ ማህጉራዊም ጉልበት ይኖሯል የሚል አተያይ የሚሰነዝሩ ወገኖችም አሉ። እዚህ አይነቱንስ አተያይ በምን መልኩ ያዩቷል? ይህስ ከሽምግልና ምናምን ሌሎች ስራዎችን ከማቃለሉ አኳያ በጣም ቆንጆ ይሆናል፣ እንደሱ ያለ ነገር ቢሆን እንደሱ ያለ ኦርጋናይዜሽን ቢፈጠር አንደኛ አቅም ይኖራል፣ ሁለተኛ ብዙ ሪሰርቾችን ብዙ ነገሮችን መርምሮ ለማቅረብ ፈጣን ይሆናል። ሶስተኛ ላገራዊ ላለው ክፍፍልም መልካም ምሳሌ አረያ ሊሆን ይችላል። ስለዚህ ይሄ ነገር ቢሆን ቅድምም ጀመር አድርገዋል። በእውነት በጽሁፍ ይህን ነገር እንደ ኮንሴፕት ፔፐር አድርገህ ብታወጣው በጣም ጥሩ ይመስለኛል። ትንሽ ለማስታወስ የምፈልገው እዚህ ላይ ይህ አይነት አቀራረብ ሲደረግ ብዙ ጊዜ የሽምግልና ሰዎችም ሲመረጥ ሌላ ነገሮችም ሲደረግ ትንሽ ያለውን የኢትዮጵያን ተጨባጭ ነገሮችን የሚመለከት አይሆንም እና ጥንቃቄ በዚያ ላይ እንዲኖር ለማስታወስ ይፈልጋለሁ። ምን ማለቴ ነው? ለምሳሌ አሁን እኛ ሽማግሌ በምንመርጥበት ጊዜ የአገሪቱን ተጨባጭ ነገር በመመልከት ሴቶች ለመጨመር ብዙ ጥረት አድርገናል። የጾታ ጥያቄ እንዳይነሳ፣ የጎሳ ጥያቄ እንዳይነሳ በተቻለን መጠን ከብዙ ጎሳዎች የተውጣጡ ሰዎች እንዲሆኑ ሞክረናል። በአንዳንድ በኩል በጣም ተሳክቶልናል፣ እያልተሳካልንም ቦታ አለ። ግን ሙከራችን በጣም ጥረቱ ብዙ ነበር። አንዱም ረጅም ጊዜ የወሰደብን ነገር ይሄ ነው። ሌላው እኔ ኢትዮጵያ ህጅ በማይበት ጊዜ በተለይ በአማራጭ ኃይሎች በኩል ለማስገንዘብ የሞከርኩት ወጣቶቹን የእንዲህ ያለው የአመራሩ መካከል ማድረግ አለብን። እኛ ሽማግሌዎቹ መካሪ፣ ወጣቶቹ መሪ መሆን አለባቸው እኛ ሽማግሌዎቹ መካሪ ወጣቶቹ መሪ መሆን አለባቸው እና ይሄ ያልከው አይነት ድርጅት እነዚህን ተጨባጭ ነገሮች የሚገነዘብ ከሆነ፣ በስራ ላይ የሚያውል ከሆነ፣ የጾታውንም ጥያቄ የጎሳውንም ጥያቄ የልዩ ልዩ ጥያቄዎችን የሚያካትት ከሆነ የአይነቱ ነገር በእውነት የዛሬ አመት የዛሬ አምስት አመት የዛሬ አስር አመት ብዙ በረከት ሊያቀርብ የሚችል አቀራረብ ነው ግን ለውጦቹን እኛ አንድነንና ይህን ተወው የሚለው አቀራረብ እኔ በአሁኑ ባለችው ኢትዮጵያ የሚሰራ አይመስለኝም ያለውን ጥሩ ስራ ማለት ያለውን እንዳለ ተቀብሎ ወደሚፈለገው ለመውሰድ ነው ምክንያቱም ያለፉ ድክመቶች ያለፉ ጥፋቶች ወደፊት ለምናደርገው ነገር እንቅፋት መሆን የለባቸውም። ይሄንን ተገንዝበን ካሰብነበት እና በደንብ ከሰራነበት ይሄ ግሎባል የሆነ በዲያስፖራው መካከል አስተሳሰብ ቆንጆ ይሆናል። የሚያሳዝነው አሁን እንኳንና በፖለቲካ ደረጃ ቀርቶ በቤተ ክርስቲያን እንኳን ደረጃ በጎሳ የተከፋፈሉ ብዙዎች ናቸው። ከሀገር ቤት ያለው ከዚህ ያለውን ይመራል ማለት ነው። ባጭሩ ይሄ ሀሳብ በእውነት ግሎባል የሆነ ዩሮፕንም አውስትራሊያንም አሜሪካንም ኖርዘርን ሳውዝ የሚጨምር ነገር ቢደራጅ እኔ በተቻለኝ መጠን ይህንን ለመደገፍ ቆርጬ የተነሳው ሰው ነኝ። ሀገራዊ እርዳታውንም ለማቅረብ የሚያመቸው ነገር አንዱ ይሄ ነው እና ጥሩ ሀሳብ ነው እላለሁ። የእናንተ መድረክ በአገር ውስጥ ያለውን ውጥረት ለማርገብና አቅጣጫውንም ወደ ሰላማዊ መንገድ ቀይሮ ውጤት ለማብቃት ከእንግዲህ ምን ያህል ጊዜ ያለው ምን አይነትስ ሚና የተጫወተ ነው? በመንግስት በኩልስ ያገኛችሁት ምላሽ ምንድን ነው የነበር? ነው ያለነው በጅመራ ላይ ነበር። በዚህ በአመታዊ ለውጡ በአዲሱ አመት ለውጥ በርከት ያሉ አንዳንድ ነገሮች በመንግስትም በሌላም በኩል እናቀርባለን፣ እናበረክታለን ብለን ብዙ ጥረትን ቅድም እንደነገርኩ እኔ በአንድ አመት ሶስት ጊዜ የተበላለስኩበት ምክንያትም ነበር። ግን ወደዚያ ስንጓዝ የጊዜያዊ ነገር ስለቀደመን ይህን አርገናል፣ ያንን አላረግነም ብዬ በዚህ ጊዜ ለአንተ እና ለሰሚዎች ላቀርብ አልችልም። ጥረቱ ተጀምሯል። ጥረቱ እንዳለ ሆኖ የአሁኑን ለጊዜው ያለውን ችግር እንዴት ነው መርገብ ያለበት፣ እንዴት ነው መፈወስ ያለበት፣ እንዴት ነው ዘላቂ የሆነ መልስ መሰጠት ያለበት የሚለውን እና የእኛ ሚናስ ምንድን ነው ብለን ውይይት እናደርጋለን። እንደነገርኩ ቅድም ከሀገር ቤት ያሉ ሽማግሌዎች አብረን የምንሰራቸው ሰዎች ሲያንስ በሳምንት ሁለት ጊዜ ሶስት ጊዜ እወያያለሁ። ከነሱ ከእነሱ ጋራ በቲም ጓደኛዎች ስም እነሱም እየጣሩ ነው። ከዚህ ያሉት አንዳንድ መግለጫም በኢትዮጵያ ቴሌቪዥን አይ ቲንክ በሬዲዮም ይመስለኛል፣ እርግጠኛ አይደለሁም። የሬዲዮ ሳያቀርቡ አልቀሩም። እና ጥረት በመደረግ ላይ ነው። ጥረቱ ግን ልዩ ጉልበት እና ልዩ አቀራረብ ያስፈልገዋል ብዬ አምናለሁ። ይሄ እኔ ግል መልሴ ነው። መልካም ፕሮፌሰር ብርሃኑ መንግስቱ፣ የመግባባትን ገንቢ የኢትዮጵያ መድረክ አስተባባሪ፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ። ስለ ሰጠኝ እድል አመሰግናለሁ። ኢትዮጵያ ሀገራችን ሰላም እንዲሰፍንባት ጸሎቴ ነው፣ ምኞቴ ነው። አመሰግናለሁ ወንድሜ።